የወጣቶች ዓለም ሰውን ለመርዳት ሰው መሆን ብቻ ይበቃል የሚል የሕይወት ፍልስፍና ይዞ በርካታ አረጋውያንና የአእምሮ በሽተኞችን እየረዳ ይገኛል። ወጣት ቢንያም በለጠ የመቄዶንያ አረጋውያንና የአእምሮ ሕሙማን ማዕከል መስራች ነው። በዛሬው ዝግጅታችን ከባሕር በጭልፍ አይሁንብንና ከሕይወት ልምዱ የተወሰነውን ልናካፍላችሁ ወደድን። አብራችሁን እንድትሆኑ የምጋብዛችሁ የዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። ውልደቱ እዚህ አዲስ አበባ ቄራ ይሁን እንጂ ገና ከሁለት ዓመቱ ጀምሮ እስካሁን የሚኖረው ኮተቤ ነው። ወጣቱ የበጎ አድራጎት ተምሳሌት ቢንያም በለጠ ከአንድ እስከ ስምንት ቅዱስ ስላሴ ካቴድራል ትምህርት ቤት ነው የተማርኩት ከዛ ደግሞ ቅዱስ ዮሴፍ ነው እስከ አስራ ሁለት እንግዲህ ስላሴ ስማር በጻንነቴ ትንሽ በስተማሪ ነበርኩ አሁን ካለውት ድሮ ይሻላለሁ ትንሽ የስራ ሰው ነገር ነበርኩ ልጅነቴ ከዛ እንግዲህ ስላሴ እንደጨረስኩኝ ወደ ሴንት ዮሴፍ ገባሁ ከ አስራ ሁለት ሴንት ጆሴፍ ደግሞ ጨርሼ ወደ አዲስ አበባ ዩኒቨርሲቲ ሎ ስኩል ገባሁ ስለ ትምህርት ህይወቱ እንዲነግረን ጋበዝ ነው እስከ ስምንት ቅድስት ስላሴ ስማር ማጥናት ብቻ ነበር። ሀያ አራት ሰዓት ትምህርት ቤቴን እየወከልኩኝ አንዳንድ ዋንጫ ምናምን አስገኝ ነበር። ሚኒስትሪም ዘጠና ዘጠኝ ነበር ያመጣሁት ማትሪክ ደ ሴን ጆሴፍ ሆኜ ማትሪክ፣ አዲስ አበባ ውስጥ በወቅቱ ሰባት ሰው ነው ፎር ያገኘው አንዱ እኔ ነበርኩኝ። በእኛ ጊዜ ማትሪክ እንደሆኑ ፎር አይገኙ ከባድ ነው እና በእርግጥ ጎበዝ ተማሪ ሆኛ አይደለም። በዛ እድሜ ያሉ ልጆች አያጠሩ ምን ያጠናለሁ። ከዚያው ከልጅነት ህይወቱ ሳንወጣ አሁን ላለበት የበጎ አድራጎት ስራ መሰረት ሊሆነው የሚችል ነገር ከቤተሰቡ አርአያ የሆነው ካለን እንዲያጫውተን ጠየቅ ነው። እንግዲህ በጻነቴ እዚህ ግቢ እኛ ስንኖር ልጆች አስር ነን። ከእናትና አባቴ ጋር አስራ ሁለት ነገራችን። እናትና አባቴ ያሉ በህይወት እናን ሰው እዚህ የሌሉ ይመስለዋል። ና በህይወት አሉ። ዴንቨር ነው የሚኖሩት። እናቴ አባቴም አስር ወንድሙና ወቶቼም አንዱ ብቻ ነው እዚህ ያሉ፣ ሌሎች ዴንቨር ነው ያሉት ዘጠኙ። እና በጻነታችን እዚህ ስንኖር እንግዲህ አስር ልጆች ነን ነበር ነው። ግን የኔ አባት በጣም በጣም ሰው ይረዳ ነበረ። ቤታችን ውስጥ መኖክሲዎች፣ ጎዳና ላይ ፋዘር ዝም ብሎ የሚያገኛቸውን ሰዎች የተቸገሩ ሰዎች ማለት ነው። ሃይማኖት ሰዎች በተለይ ልጆች፣ ዘመዶች ከቤተሰቡ ትንሽ ያለ ያለሱ ነው እና ወንድሞቹ ቶች በጣም ብቻ ከልጆች እኛ አስር ብንሆንም ወደ አስራ አምስት ተጨማሪ ሰው እስከ ሀያ ሰው ቢኖር ነበር እና ኖሚኒ እናት ብዙ ጊዜ ለዛ ሁሉ ሰው ምግብ መስራት ይከብዳት ነበር። ሰራተኞች ቢኖሩ እነኛ በጻነታችን ብዙ ሰው ሲረዳ እናያየ ነው እና በጣም ሰው ይረዳል። በጣም ኔ አባት እኔም አባት ብቻ አይደለም ታሪክ ሲነግሩኝ የአባቴ እናት ወይዘሮ ማን ነው እሞ እንደሻሽ ይባላሉ ጎንደር ክፍለ ሀገር በጣም በጣም የታወቁ ሰው ነበሩ ሰው መርዳት እስካሁንም ድረስ ሰዎች በሳቸው ስም ሙሉ እስከ መማል ይደርሳሉ ብለው ከጎንደር የመጡ ሰዎች ይነግሩናል። እና እነዚህ በአባቴ በኩል በጣም ሰው መርዳት እንደዚህ እንደዚህ ነገር ና ያንን እያየን ያደግ ነው እና እኔ ሲዚለኛል ኔ አባት ሼል ነበር የሚሰራው ና እንግዲህ ዛሬ ሀያ አምስት አመት ወይ ሰላሳ አመት ነው ጥረት ያወጡ እና በወቅቱ በጣም ጥሩ ደሞዝ የነበረው ሰው ነበር። እዚህ ቤት ግን ኑሯችን ከአካባቢ ካሉ ከደቦች ምንም የተሻለ ኑሮ አልነበረም። እንደም ትት ነ የኔ ናት ወንበር እንኳን እቁብ ገብታ ነው የገዛችው። ምክንያቱም ብሩን ይበትነዋል ለልጆች መባረክ መስጠትን ያየሁት በጣም በሱ አይቻለሁ። እና የግን ያባት ጥሩነት ለልጆች መትረፍን ያሳያል። አራት ነጥብ በማምጣት በወቅቱ ጥሩ ውጤት የሚያመጡ ተማሪዎች የሚመደቡበት የህግ ትምህርት የተመደበው ወጣቱ ቢኒያም በምደባው ደስተኛ ባይሆንም በመስኩ ተመርቆ በፌዴራል አቃቤ ሕግነት ሶስት ዓመታትን አገልግሏል። እሱ ግን ልቡ ሌላ ቦታ ነበረና በስራው ደስተኛ አልነበረም። በመሆኑም እናት አባቱ ወደሚኖሩበት ወደ አሜሪካ ተጓዘ። አሜሪካ እንግዲህ እንደሄድኩኝ የኔ ቤተሰቦቼ እናቴ፣ አባቴ ሁሉም ቀድሞ ስለነበሩ አሜሪካ ሀገር ብዙ አልከበደኝም ለመኖር የጉልበት ስራም ትንሽ ጊዜ ነው የሰራሁት። ሶስት ወር ወይ ስድስት ወር አያልፍም። የቤተሰብ ሱፐር ማርኬት ነበረ ከእነሱ ጋር ፓርትነር ሆንኩኝ። ሰባት አመት ቆየሁ እዛ። በመሀልም የአእምሮ ህሙማን ልጆች እርዳታ አስተማሪ ሆኜ ሰርቻለሁ ዴንቨር። እንዲህ እያደረኩኝ ሰባት አመት ዴንቨር ኖርኩ። በመሀል ግን እመላለሳለሁ ኢትዮጵያ። ከሰባት አመት በኋላ እንግዲህ ያው ሁሌም እየመጣሁ ቼክ አደርጋለሁ እንደዚህ ይህን ስራ ጋር በተገናኘ ስለዚህ ከሰባት አመት ቆይታ በኋላ እዚሁ መኖር ጀመርኩኝ። እንደመጣው ፈቃድ ለማምጣት ለማውጣት ጀመርኩኝ። ትንሽ እሱ ጊዜ ይፈጅ ነበር። እሱ አወጣውኝ ሙሉን። እንግዲህ የዛሬ አራት ዓመት መቄዶኒያ ተጀመረ ማለት ነው። አሜሪካ በነበርክበት ወቅት በግልህ ደህና ገቢ እንደነበረህ ለመረዳት ችለናል። እንደው ወደ አገር ቤት ተመልሰህ የበጎ አድራጎት ስራ ላይ ለመሰማራት ምን አነሳሳህ? አል ነው ምንድነው? ብዙ ሰው አሜሪካ ሀገር በዚህ በፊላንትሮፒ ማስተርስ ዲግሪ ሰርቼ ነበር። ና አንዳንድ ሰዎች እንደውም ያን ስለ ተማርክ ነው ወደዚህ የገባው የሚሉኝ ሰዎች ያሉ፣ ግን ይሄ አንደኛ ተፈጥሮ ነው። በህይወት ደስ የሚል ነገር አለ። እኔ ደግሞ በቃ ለሕይወት ትርጉም የሚሰጠኝ እንደዚህ አይነት ነገር ነው። ሌላ ነገር ምንም ነገር ቢሆን ደስተኛ ያለሆነ፣ ይሄ ዋናው ነው። ከልጅነቴም ጀምሮ ተፈጥሯልኝ። ና ግን ስራውን ሰራት ብዬ አላስማሆንም። በነገራችን ላይ አሁን ስለጠየቀኝ ነው። ግን በኋላ ደግሞ በህይወት በሆነ ዘመን ወቅት ላይ ትንሽ መጽሐፍ ቅዱስ ለማንበብ ሞክር ነበር። በተለይ የቤተክርስቲያን አባቶች ቅዱስ ዮሐንስ አፈወርቅ፣ ቅዱስ ባስሊዮስ፣ እነዚህ የሚባሉ የቤተክርስቲያን አባቶች አሉ ና መጽሐፍ ቅዱስን ምሳነብ እንዲህ አይነት ነገር በጣም ከእግዚአብሔር ትልቅ ዋጋ የማይሰጥ ና በጣም በቃ ትልቅ ጉዳይ እንደሆነ አወኩ። ዋጋ የማይሰጥ ነገር ነው እና ተፈጥሮም ቢሆን እና እኔ ሰው ልጅ ሁለት ተፈጥሮ አሉ ብዬ አስባለሁ። መጥፎም ጥሩ መንፈሳዊ ነገሮችን በምታነብበት ጊዜ ጥሩ ያልሆነ እንድትሰው ያደርጋል፣ ጥሩን ደግሞ እንድታጠናክር ያደርጋል። ከዛ አንጻር የሰው መርዳት በእግዚአብሔር ትልቅ ዋጋ የሚያሰጥ ነገር መሆኑን ሳቅ የበለጠ ትኩረት ለማድረግ ጀመርኩ ማለት ነው። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የተመሰረተውና አሁንም በመስራት ላይ ያለው በእናት በአባቱ ቤት እንዲሁም ሌላ ተጨማሪ ግቢ በመከራየት ነው። ይሄ ቤት የእናትና አባቴ ቤት ነው። ተወለት አዲስ ነው። ወይዘሮ ጽጌ ናቸው ስማቸው። ቤተሰብ እናትና አባቴ የእነሱ ቤት ነው። መቄድ እንግዲህ የተጀመረው እዚህ ቤት ነው። የዛሬ አራት አመት ነው መቄድ የተጀመረው። ሲጀመር እንግዲህ በብዙ ሰው ነው የጀመር ነው። ሰላሳ እስከ አርባ ሰው ተዘጋጅተን የጀመር ነው። ለሰላሳ ለአርባ ሰው ፍራሽ፣ አልጋ እንደዚህ በተሟላ ሁኔታ ነው የጀመር ነው። ምክንያቱም በተለይ ፍሬወት የምትባል አለች የአሜሪካ ሀገር የምትኖር እሷ በጣም በጣም ትረዳኛለች። እጅግ በጣም ምንም ችግር ስላልነበረ እኔም ውጭም ትንሽ ብር ስለነበረኝ እናትና አባቴም ሌሎችም ቤተሰቦችም ስለሚያግዙኝ ስራውን ለመጀመር ከባድ አልነበረም። እንግዲህ ሰላሳ ሰዎች እስከ አርባ ተዘጋጀን። ያው ማድረግ የጀመረው ከበየ ጎዳናው ሰው ማምጣት ነው። ከአዲስ አበባ ደብረ ሊባኖስ ሄደናል። አዋሳ፣ ናዝሬት፣ አዲስ አበባ ና ከአካባቢው ነው ሰው የጀመር ነው። በእነዚህ እንግዲህ ሰዎች ጀመርን። በጣም በፍጥነት ነው ስራው ያደገው። ከሰላሳ የጀመረው የአመቱ እየሰፋ አሁን ወደ ስምንት መቶ ሀምሳ ሰው ደርሰ። አሁንም በጣም ብዙ ሰው ለመያዝ የተዘጋጀ ነው። ምክንያቱም እዚህ የሌላ ኃይል አለ የሚረዳን እግዚአብሔር። እኔ ብታኛው ሁሌ ስመጣ እዚህ ተኝቼ ነው የምታገኘው። ሲጀመርም እንዲሁም ብዙ አልሰራውም። አሁንም ወደፊትም በዚህ መልኩ ብዙም ስራ አይመስል፣ ግን እግዚአብሔር ግን ይሰራል። ለዛ ነው በአጭር ጊዜ ውስጥ በጣም ሄደው ድርጅቱ ና ሌላው ደግሞ ምንድነው መቄዶኒያ በትንሽ ብር ብዙ የሚሰራ ነው። ብዙ ብር አያስፈልግም እዚህ ስራ ለመስራት በጣም በረከት ያለበት ቦታ ነው። ብዙ በጎ ፈቃደኞች አሉ እዚህ ጊዜያቸውን የሚሰጡ ብዙ ጊዜ እንግዲህ ሰዎች ይሰራሉ የሚያስቡ የሚያስበ አብታሞችን ነው ያንን ግን ነገር ልክ እንዳልሆነ መቄዶኒያ ያሳዩታል ብዬ ወጣቱ በጎ አድራጊ ቢኒያም አረጋውያንና የአእምሮ ህሙማንን ሳይጸየፍ፣ ከወደቁበት እየለቀመ ራሱ ገላቸውን እያጠበ አስፈላጊውን እርዳታ መጠለያና ሕክምና እንዲያገኙ ያደርጋል ለሀገራቸው መተኪያ የሌለው አስተዋጽኦ አድርገው በአገሪቱ በቤተሰብና በህብረተሰቡ ተዘንግተው ለአእምሮ በሽተኝነትና ጎድና ተዳዳሪነት ተዳርገው የነበሩ ብርቅዬ የአገሪቱ ዜጎች በወጣቱ ቢኒያም እገዛ አሁን አሁን በተሻለ የህይወት ለውጥ መገኘታቸውን በቦታው ተገኝተን ለመገንዘብ ችለናል አቶ ሰኝ ረጋሳ ደግሞ ሌላው የማዕከሉ ተጠቃሚ ናቸው የሚገርም ነገር መዳበሪያ ነበር የሚለብሰው ውጭ የምለብሶ ዝናብ ሲመጣብኝ ማዛበሪያ ነው የምለብስ ነበርኩ። ዛሬ ግን ዛሬ የለበስኩ ጠዋት ቀይሬ ሌላ ልብስ ነው፣ ነገም ሌላ ልብስ ነው የምለብስ። ምን ጠብቶ ነው እንዶ ብናምን እግዚአብሔር። አሁንም ስለ እውነት ስለ እውነት ነው የምናገረው። የእግዚአብሔር መላእክት ነው እሱ። አሁንም እግዚአብሔር ያኖርልን። በመንግስት ለውጥ ምክንያት አስር ዓመታት በማረፊያ ቤት ያሳለፉት አትቶ ሸመው ወርቁ ከእስር ሲፈቱ መስሪያ ቤታቸው ፈርሶ፣ ቤተሰብ ተበትኖ ነበር የጠበቃቸው በድህነቱ ላይ የዓይንና የነርቭ ህመም እየተፈራረቁባቸው የጎዳና ህይወት ህይወቴ ብለው ሲጀምሩ ወጣቱ በጎ አድራጊ ቢኒያም በለጠ ካሉበት ወስዶ በማዕከሉ እንዲረዱ አድርጓል። እንግዲህ ቢኒያም ለራሱ ሳይሆን ለሰው የሚኖር በጣም ደክ በትውልዳችን እስካሁን ያላየነው አዲስ ፍጡር ነው የሚለው በካንሰር በሽታ ትሰቃይና በችግር ስትቆራመድ የነበረችው ወይዘሪት አበበች አዲስ ስለ ወጣቱ በጎ አድራጊ ቢንያም በቃላት ለመግለጽ ተቸግራ እንባ በጉንጮቿ እየወረዱ እንዲህ አወጋችን። ለእኔ ቢንያም በጣም ምንብዬ ልንገር። እኔ ከመጣው ሁለተኛ ዓመት ያልፎ ሶስተኛ ሊይዝ ነው። አንድ ቀን ያቺ የለበሳት ልብስና ጫማ ብቻ ነች፣ ተቀይራ አታውቅም። ስለዚህ ደስ ከሚለው ነገር እሱ እኛ ስንለብስ እኛ በአለባበስ እኛ እንበልጠዋለን። በአመጋገብ እኛ እንበልጠዋለን። ከዛ አልፎ ደግሞ ማለት አሁን አንድ የሆነ የምትዝናናበትን ነገር ስትዝናና ከሰው ካፊ ምናምን ሂደን የምትዝናና እሱ ግን የሚያዝናናው ነገር በጣም ናቅ ያሉ በእግራቸው መራመድ የማይችሉትን ሄዶ ሲያጠጣ ሲያበላ ሲያጎርስ ጥፍር ሲቆርጥ ነው ደስ የሚለው። ወጣቱ ቢንያም አሁን ወደ 1000 የሚጠጉ ዜጎች እየረዳ ይገኛል። ይህን የበጎ አድራጎት ሥራውን ለማስፋፋት የአዲስ አበባ መስተዳደር በአያት የጋራ መኖሪያ ቤቶች አካባቢ 300 ካሬ ሜትር መሬት ሰጥቶታል። ይህን ዘመናዊ አረጋውያንና የአእምሮ ሕሙማን መርጃ ማዕከል ግንባታ ስኬት በህዝቡ ጫንቃ ላይ እምነቱን አሳድሯል። ታዲያ ይህ ብሔራዊ ጀግና የጀመረው ጅምር ከፍጻሜው በማድረስ በኩል የሁላችንም አስተዋጽኦ ወሳኝነት አለው። ወጣቱ በጎ አድራጊ ቢንያም በለጠ ሰውን ለመርዳት ሰው መሆን በቂ ነው ይል የለ። በወጣቱ በጎ አድራጊ ቢንያም በለጠ ህይወት ዙሪያ ያጠናቀርነውን ዝግጅት በዚሁ ፈጸምን። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። መልካም ሳምንት።